Okay, بس راديو <applause> በአውስትራሊያ ኢትዮጵያውያን ህዳሴ ግድብ የገቢ ማሰባሰቢያ ግብረ ኃይል ሰብሳቢ አቶ አያሌው ሁንዴሳ እና ጸሐፊ አቶ አዳሙ ተፈራ፣ በቅድሚያ ይህንን በአውስትራሊያ ኢትዮጵያውያን ህዳሴ ግድብ የገቢ ማሰባሰቢያ ግብረ ኃይል ለማሰባሰብ የተነሳሳችሁት እንደምን ነው? አመሰራረቱስ መቼ ነው? አቶ አያሌው። አቶ ካሳሁን ይህን እድል ስላመቻቸል እና ገቢውም ቢሰባሰበው ከአውስትራሊያ ነዋሪ ኢትዮጵያውያን እና ትውልድ ኢትዮጵያውያን በመሆኑ ይሄ ማህበረሰብ እንደርስ እድሉን ስለሰጠህን ለኮሚቴው ስም ምስጋና የማቅረብ እፈልጋለሁ። ይሄን ሀሳብ ባለፉት ወራት በሀሳብ ደረጃ ሲንከባላል እንደነበር አንተም ታውቃለህ። ከየስቴቱ ሰዎች በአባይ ጉዳይ ላይ ተሳትፎ ለማድረግ ፍላጎት የነበራቸው በተናጠል እየቀረቡ ኢኒሽቲቭ ነው ወስደው ነበር። ይሄንን ተነሳሽነት ግን ወደ አንድ መቋጨት አስፈላጊ ስለነበረ ተነጋግረን ወደ አንድ ወጥ አስተባባሪ ግብረ ኃይል ለመመስረት በቅተናል። ይሄ ያስፈለገበት ዋናው ዓላማ ለአሰራር ቅልጥፍና በሀሳብ ደረጃ የተዘራውን ነገር ሰብሰብ አድርጎ ወደ ግብረ ምላሽ ለመቀየር ኢትዮጵያውያን በአንድ ሀገራዊ ቋንቋ ተነጋግረን በአንድነት ጠቀም ያለና ትርጉም ያለው የተግባር ምላሽ ለመስጠት በማሰብ ነው። እንግዲህ ወደዚህ መሰባሰብ የመጣ ነው እና በዚሁ መሰረት በግል እየተደዋወልን ተነጋግረን በመጨረሻ የደረስንበት ሁለት ሁለት ሰው ከሁሉም የአውስትራሊያ ስቴቶች ከኖርዘርን ተሪተሪ በስተቀር ወደዚህ ውስጥ ገብተን ለጊዜው ወደ አስራ ሶስት የምንሆን ሰዎች ተሰባስበን እንግነው እንግዲህ እንቅስቃሴውን የጀመርነው ጋዛውን አቶ አዳሙ፣ የግብረ ኃይሉ እንቅስቃሴ በአሁኑ ወቅት በምን ሁኔታ ላይ ይገኛል? አቶ አያሌው እንዳለው ይሄ የፕሮጀክት በኢትዮጵያ ታሪክ ውስጥ ከፍተኛውና የመጀመሪያው በመሆኑ ብዙ ግለሰቦች በራሳቸው አነሳሽነት ለመርዳት ጥያቄ አይነሱ ስለነበር ያው እንደተባለው በተደራጀ መልኩ መደረግ ስላለበት ነው ይሄ የተቋቋመው። እያደረግነው ምንድን ነው መጀመሪያ ከ የስቴቱ ከመጡት ኢትዮጵያውያን ጋራ ከተወከሉ ኢትዮጵያውያን ጋራ ዝርዝር ረዘም ያለ ውይይት አደረግን። ከዛ ውይይት ላይ ተነስተን የስድስት ወር አካባቢ ድርጊት መርሃ ግብር አወጣን። ቦንዱንና ስጦታን በተመለከተ እንደገና የተለያዩ ማስታወቂያዎች ለኅብረተሰባችን ለማስተዋወቅና ከዚህ በፊትም በተለያየ መንገድ ቦንዱንና ስጦታውን በተመለከተ ተለቀቀ መረጃ ነበር። እሱን ግልጽ በሆነና አጭር ማንም በቀላሉ ሊረዳው በሚችል መንገዱም አዘጋጅተን በትነናል። ቅድም እንዳልኩትም የድርጊት ፕሮግራሙን አባላቶች ደርሷቸው አስተያየት እንዲሰጡበት ተደርጎ አሁን እሱን ተከትለን እየሰራን ነው። በዚሁ መሰረት በሀገር አቀፍ ደረጃ በአውስትራሊያ ደረጃና በየስቴቱ እየተደረጉ ያሉ ከዚህ ጋር ግንኙነት ያላቸው እንቅስቃሴዎችን ሁሉ እንደገና አንድ ላይ አሰባስበን መቼ ምን እንደሚደረግ የምንገልጽበትንም ነገር እያዘጋጀን ነው እና ከሞላ ጎደለ ያለንበት ሁኔታ ይህን ይመስላል። ግብረ ኃይሉ መጠሪያ ስም የህዳሴ ግድብ የገቢ ማሰባሰቢያ ግብረ ኃይል ነው። ገቢ በምን መልክ ነው ለማሰባሰብ አስባችሁ ያላችሁት አቶ አያሌው? ይሄ ነገር በህዳሴ ግድብ ዙሪያ በአውስትራሊያ በአሁኑ ሰዓት በእንቅስቃሴ የሚገኙት በሶስት ዘርፍ የተከፈሉ እንቅስቃሴዎች ናቸው። አንዱ የህግ፣ የቴክኒክና የምርምር ኮሚቴ አለ። ሌላው በፐብሊክ ዲፕሎማሲ፣ ሚዲያ እና ፕሮሞሽን ላይ የሚሰራ ግሩፕ አለ። ሶስተኛው እንግዲህ ይሄኛው የኛ ግሩፕ ነው። ይሄ በሁሉም ዘንድ ሊታወቅ ይገባል። በአሰራሩም ያው ምን ምን ስራዎች ይሰራሉ ተብሎ የሚሰሩትን ስራዎች ከተደረደረ በኋላ በዚህ መንገድ ብንደራጅና ቀልጠፍ ያለ ስራ ለመስራት ይመቻል ተብሎ በዚህ መንገድ መደራጀቱ ነው የተመረጠው አሁን በመጀመሪያ ደረጃ ልናደረግ ያሰብነው ነው ገቢ ማሰባሰቡ፣ የቦንድ ሽያጭን ማስተዋወቅና ሰው በቦንድ ግዢ የአባይን ግድብ ለማጠናቀቅ የሚደረገው ርብርብ እንዲያግዝ ነው። በዚሁ መሰረት ኒው ሳውዝ ዌልስ ውስጥ ድምጻችንን ለግድባችን ተብሎ በዓለም አቀፍ ደረጃ በተከበረ እለት ቁጥሩን በርከት ባይል በኮቪድ ምክንያትም ከጊዜው ፕሬም ነገር ለማክበር የተወሰነበት በዓለም አቀፍ ደረጃ ኢትዮጵያ ላይ ሊያስቡ የወሰኑበት ቀን ቀን ማጨር ስለነበረ የኮቪድም ችግር ስለነበረ በዚህ ምክንያት ብዙ ሰው ባይገኝም በፓርክ ውስጥ ሰብስበን ኢትዮጵያ ኤምባሲ ተወካዮችን በተገኙበት አክብረን ነበር። ያን ያደረግን ዕለት ተገናኝተን ዝም ብለን ከምንለያይ ለምን ዛሬውኑ እዚህ የተገኘነው በአርአያነት አንጀምረውም ተብሎ በጣም በጥቂት ሰው ወደ አርባ ሶስት ሺህ ዩ ኤስ ዶላር አካባቢ የቦንድ ሽያጭ ተከናውኗል። በእለቱ አብዛኞቹም ሰዎች አሁን ለመከታተል እንደሞከርኩት ኦልሬዲ ገንዘቡን አስገብተዋል። አሁን በአንደኛ ደረጃ ቅድመቱ አዳሞም እንደጠቀሰው የመጀመሪያው ስራችን የሚሆነው አውስትራሊያ አቀፍ እንቅስቃሴያችን እያንዳንዱ ኢትዮጵያዊ በሚችለው አቅም እና መጠን በቦንድ ሽያጭ እንዲካፈል ነው። የመጀመሪያው እንቅስቃሴያችን የምናደርገው ይሄንን በአውስትራሊያ አቀፍ ለሰፕቴምበር አስራ ሶስት በቨርቹዋል ኮንፈረንስ በላውን አውስትራሊያን ያካተተ ዝግጅት በማድረግ ላይ እንገኛለን። እና የመጀመሪያው ስራ እንግዲህ የቦንድ ሽያጩ ነው የሚሆነው። ቀጣዩን በሄም ፕሮጀክት ከጨረስ በኋላ በምንቆየውም ለአጭር ጊዜ ስለሆነ ይሄ ኮሚቴ ለአጭር ጊዜ ስለሆነ የሚቆየው ሌላ አይነት የገቢ ማሰባሰቢያ በውይይት አዳብረን ና እንዴት፣ ና የት፣ በምን ሁኔታ ማድረግ አለብን የሚለውን ወስንን ደግሞ በሁለተኛ ደረጃ እንንቀሳቀሳለን ማለት ነው። ለማጠቃለል የመጀመሪያው የገቢ ማስገኘው በቦንድ ሽያጭ ኢትዮጵያን በአባይ ግድብ ላይ አሻራቸውን እንዲያኖሩ ለማድረግ ነው። አቶ አዳም ይህንን የገቢ ማሰባሰቢያ በቦንድም ሆነ በስጦታ መልክ በምታሰባስቡበት ወቅት በተለይ አሁን በተጠራው የሴፕቴምበር አስራ ሶስት አውስትራሊያ አቀፍ ዝግጅት ላይ አስቀመጣችሁት ተመን አለ? ይህን ያክል ማሰባሰብ እንፈልጋለን ወይም እንችላለን በሚል እሳቤ ወይስ የተቻለውን ያክል ሰዎች ችሮታቸውንም ሆነ በስጦታም ሆነ እንደዚሁ በቦንድ ግዢ አስተዋጽኦ እንዲያበረክቱ ነው የምጠበቁት? ጥሩ ጥያቄ ነው። ወደሱ በቀጥታ ከመሄዴ በፊት አቶ ካሳሁን እርዳታ ማሰባሰብ ሲባል ከተለመደው ለየት ያለ መሆኑን ትንሽ ማጥራት የሚገባ መሰለኝ። ይሄ ግብረ ኃይሉ በቀጥታ ከገንዘብ ጋር ምንም ግንኙነት የለውም። የምንሰበስበው ገንዘብ ግብረ ኃይል የለም። ምንድን ነው እያደረግን ያለ ነው? ማመቻቸት ነው። አስፈላጊ ሁለት ነገሮች ናቸው የሚሆኑት። አቶ አያሌው እንደጠቀሰው አንዱ ቦንድ መግዛት ነው። ሁለተኛው ደግሞ ስጦታ መስጠት ነው። ለግድቡ ግንባታ እርዳታ የሚሆን ስጦታ መስጠት ነው እና ምንድን ነው እኛ እያደረግን ያለ ነው። እነዚህን ሲያደርጉ በምን አይነት የመገበያያ ገንዘብ ነው ይሄን የሚያደርጉት? ወዴት ባንክ ነው የሚኬደው? ያንን ለማድረግ መከተል የሚገባቸው ሂደቶች አሉ። እነዛ ምንድን ናቸው? እነዚህን ነው የምናደርገው እንጂ እርዳታ ማሰባሰብ እንደሚባለው እንደወትሮ እኛ በቀጥታ ገንዘብ የምንሰበስበው ነገር የለም። ይሄ ግልጽ እንዲሆን ነው። ሌላው እንግዲህ በአስራ ሶስት የምንጠብቀው ቅድም እንደተናገርኩት መቼም አባይ እንደ ወንዝ መፍሰስ ከጀመረበት ዘመን ጀምሮ ለመጀመሪያ ጊዜ ነው ኢትዮጵያን ማገልገል የጀመረው። ብዙ ትውልድ፣ ብዙ መንግስታት ተመኝተውት አልተሳካላቸውም በእኛ ትውልድ ግን ሆኗል። ይሄ እና እያንዳንዱ ኢትዮጵያዊ ይህንን አጋጣሚ በመጠቀም የዚህ ታሪካዊ ሁኔታ ላይ አሻራውን ያሳርፋል ብለን እንጠብቃለን። ስለሆነም በቅርብ ለምሳሌ ካለ ልምምድ ለኮቪድ እርዳታ ቢያንስ ወደ መቶ አስር ሺህ አካባቢ የአውስትራሊያ ዶላር ተሰብስቦ ነው ተላከው እና አሁን ደግሞ ምናልባትም ከዚህ ሁለትና ሶስት እጥፍ እንጠብቃለን እና በዚያን ዕለት በግልም ይሁን በቡድን የተለያዩ ከተለያዩ ስቴቶች የሚኖሩ ኢትዮጵያውያን እንዲገቡ ድሉ አለ አክሰሱ በቅርብ ይበተናል። ከዛ በኋላ በመግባት በግል የሚሆን በቡድን በቦንድን በመግዛቱ በኩል ቃል የሚገቡበት ነው እና ይሄን ያህል ቦንድ እገዛለሁ፣ ይሄን ያህል እንገዛለን እያሉ ቃል የሚገቡበት፣ እንደገና ደግሞ ይሄን ያህል ስጦታ ላበረክት ዝግጁ ነኝ እያሉ ቃል የሚገቡበትና የሚመዘገብበት ከዛ በኋላ የሚቀጥለውን ሂደት የምናሳካበት ነው የሚሆነው። እና ከፍተኛ ተሳትፎና ለግድቡ የሚረዳ ጠቀም ያለ ገንዘብ ይገኛል ብለን እናስባለን። አሁን እንደ አቶ አዳሙም ሆነ ቅድም እርሶ እንደጠቀሱት አቶ አያሌው በቀጥታ የሚሄድ ነው፣ ከገንዘቡ ጋር ንክኪ እንደሌላችሁ ነው። በአንድ ሰው የቦንድ እገዛለሁ ብሎ ከተነሳ በምን መልኩ ነው የሚገዛው? ሁለትስ በስጦታ መልክ ችሮታ ማቅረብ የሚፈልግ ሰው እንደምን ነው ያንን ሊያደርግ የሚችለው? የተለየ አካውንት አለ? በቀጥታ ወደ ኢትዮጵያ መሄድ ወይም እዚህ አውስትራሊያ ውስጥ የተከፈተ? በምን መልክ ነው ያንን ለመግዛትም ሆነ ለመቸር የሚፈልጉ ሰዎች ያላቸውን አክል ማስተላለፍ የሚችሉት ይህንን በአጭር ሰንጠረዥ ያዘጋጀ ነው እና እየበተን ያለ ነው። የአባይ ግድብ ቦንድ ሽያጭ በኢትዮጵያ ንግድ ባንክ የተዘጋጀ እና በኢትዮጵያ ኤምባሲ ዌብሳይት ላይ ያለ ዲቴል አለ። እሱን ነገር በቀላሉ ለመረዳት እንዲያመች አድርገን ከአንድ ገጽ ባነሰ አዘጋጅተናል። እንደው ራፍሊ ለመሄድ ካስፈለገ ቦንድ የምንገዛበት የከረንሲ አይነት አለ። የአሜሪካን ዶላር፣ ዩሮ እና ፓውንድ እንዲሁም በኢትዮጵያ ብር መግዛት ይቻላል። ለእያንዳንዱ የግዢ አይነት የተለያየ አካውንት ተቀምጧል። ለምሳሌ ያህል ብጠቅስልህ የቦንድ ግዢው የኮሜርሻል ባንክ አካውንት አለ። አካውንቱን ረዥም ነው፣ እዚህ ጋ መዘርዘሩ ሰውም ሊይዞ አይችልም። ይህንን እያሰራጨ ነው ስለሆነ ከዛ ላይ ማግኘት ይቻላል። ከዛ ስዊፍት ኮድ አለ። ስዊፍት ኮዱ ይሞላል። ከዛ በኋላ ቦንድ ሊገዛ የፈለገበትን አማውንት ብር ይሞላ እና ይላካል ማለት ነው። የኮመርሻል ባንክ አካውንት ነው። እንዲሁም ደግሞ በእርዳታ በስጦታ መንገድ መስጠት የሚፈልግም ሰው እንደዚሁ በተለያየ በአራቱም አይነት የገንዘብ ምንዛሪዎች የተከፈተ ሌላ የተለያዩ አካውንቶች አሉ። በዛ ውስጥ ኢቨን ከሞባይልም ላይ ሞልቶ ማስተላለፍ ይችላል። እኔ ራሴ ያደረግኩት እንደሱ ነው። ባንክም በግድ መሄድ የለበትም። ባንክ ከመሄድ እንደውም በሞባይል አፕስ መጠቀሙ ወጪም ይቀንሳል ባንክ ብኬሄድ ሰላሳ ምናምን ብር የሚከፈለውን በሞባይል አፕስ እንደ ገንዘቡ መጠን ከስድስት ብር ጀምሮ አስራ ሁለት ብር ድረስ አሁ ሁለት ሺ ብር አካባቢ አስራ ሁለት ብር ነው። ስለዚህ በጣም ሲምፕሊፋይድ ነው መረጃውን ለየስቴቱ ለሚገኙ ዜጎች ማለት በተለያዩ የኮሚቴው በኩል ማሰራጨት ትናንትና ጀምረናል። በዚሁ አጋጣሚ ልንጠይቅ የምንፈልገው እና በጣም አጥኖ ሰርተ ልናሳስብ የምንፈልገው ነገር የምናስተላልፋቸው መረጃዎች የሁሉም ኢትዮጵያውያን የስልክና የኢሜይል ወይም የተለያየ ዋትሳፕ ወይም የኢሞ ቫይቨር ኮንታክቶች ስለማይኖሩን እያንዳንዱ ሰው ስራዬ ብሎ ለየሚደርሰውን መረጃ ለወዳጅ ጓደኛው ለዘመዱ ሁሉ በማስተላለፍ መረጃውን እንዲተባበረን በዚህ አጋጣሚ መጠየቅ እፈልጋለሁ። ስለዚህ እንደዚህ በካታጎሪ የተቀመጡ ናቸው። ካሳሁን ገንዘብን ለማስገባቱ፣ ሌላው አቶ አዳሞ በተለይ የዚህ የቦንድ ግዢ ላይ ትንሽ ብጅታ አለ። ምን ማለት እንደሆነ በግልጽ ያልተረዱ የተለያዩ ወገኖች አሉ። የቦንድ ግዢ ሲባል የአንድ ግለሰብ በምን መልክ ነው ቦንዱ የሚገዛው? ያስ ምን ማለት ለገዢው ሰውዬ ወይም ለገዢዋ ግለሰብ፣ ጥሩ ጥያቄ ነው። ይሄንን የበለጠ ዝርዝሩን ለማወቅ ለሚፈልጉ በኢትዮጵያ ኤምባሲ ዌብሳይት ላይ አለ። እሱን ትንሽ እንደው መረጃውን ቀጥዬ ከመስጠቴ በፊት አቶ አያሌው ባለው ላይ የስጦታውና የቦንዱ ያው የተለያየ የሂሳብ ቋት አለው አካውንት አለው። ግን ከዛ በተጨማሪ ደግሞ እዛው ኤምባሲ ዌብሳይት ላይ የሚገኝ አባሪ የሚሞላ ቅጽ አለ። የተሟላ ሂደቱን የቦንዱን ግዢ ለማካሄድ ከእነዛ ከአካውንቱ ዝርዝር በተጨማሪ ቅጽ አለ የሚሞላና ሽያጩን እየተሳካ ከሚያደርጉትና አስፈላጊ ከሆነ ሰነድ ውስጥ አንዱ እሱ ነው። ዝርዝሩ ሳንገባ ቅድም እንዳልኩት ዌብሳይቱ ላይ መረጃ አለ። ራሱን የቻለ ኢንቨስትመንት ነው ቦንዱ በነጻ የሚሰጥ ወይ ለተሳትፎ ወይ ለአገር ግንባታ ብቻ ሳይሆን ለራስም ጠቀሜታ ያለው አንድ የኢንቨስትመንት መልክ ነው እና ዝርዝሩን እዛ ላይ ማየት ይቻላል ቦንዱ መነሻ መጠንና ጣራ መጠን አለው ባልሳሳት፣ ከአምስት መቶ እስከ አስር ሺህ ዶላር ድረስ የሚሄድ ነው። ቀደም እንዳልኩት ያንን ዝርዝሩን እዛ ላይ ማግኘት ይቻላል። በብርም እዛ ውስጥ መሳተፍ ይቻላል። በተለያዩ ቅድም እንደተባለው የገንዘብ አይነቶች ተለይተው ተቀምጠዋል። ያንን ማድረግ ይቻላል እና ይሄ ራሱን የቻለ አንድ ኢንቨስትመንት ነው እንደው ዝርዝሩ ውስጥ ሳልገባ ማለት ነው። ምናልባት እዚህ ጋር አንድ ተጨማሪ ነገር ማድረግ አቶ አዳሙ ላይ ማድረግ የምፈልገው ነገር ይህ የቦንድ ግዢ በተወሰነ ጊዜ ተመልሶ ባለቤቱ በመረጣው ጊዜ የተሰተመኝ በሶስት አመት ሲሆን፣ በአምስት አመት ሲሆን፣ በአስር አመት ውስጥ ተመልሶም የሚወሰድ ገንዘብ መሆኑንም በሚሰጠው ኢንተረስት ጭምር ተመልሶ የሚወሰድ ገንዘብ እንጂ እዛው ተሰጥቶ ቦንድ ተገዝቶ እዛው ቅልጥ ብሎ የሚቀር ገንዘብ እንዳልሆነ እና ያንን ገንዘብ መልሰን የምናገኝበትን ጊዜም ራሳችን እንደምንወስን ፎርሙን ስንሞላ አቶ አሁን አዳሙ እንደተናገረው ፎርሙን ስንሞላ ራሳችን እንደምንወስንም አብሮ ግንዛቤ ሊወሰድ ይገባል። ለዚህ እንዲረዳም ሳምፕል ፎርሙን ሞልተን ኦሪጂናል ፎርሙንም ያልተሞላውን ባለቤቱ ገንዘቡን ባንክ ዲፖዚት ካደረገ በኋላ ሞልቶ ለኤምባሲ ሰርቲፊኬት ለማግኘት የሚልከውንም ፎርም አብረን አታች አድርገን እየበጠን መሆኑን በዚሁ አጋጣሚ ትንሽ ለአብራራ ሞክር። ጥሩ ነው ብዬ ነው። አመሰግናለሁ። ቤታችን ሴፕቴምበር አስራ ሶስት ከምታከናውኑት ሀገር አቀፍ እዚህ የቦንድና ስጦታ ማሰባሰብ ባሻገር ግብረ ኃይሉ በቀጣይነት ካለ ድረስ ሊያከናውናቸው ያቀዳቸው ሌሎች መርሃ ግብሮች አሉ? አዎ፣ ቅድም ለመግለጽ እንደሞክሩ ተተካሳ አሁን አዎ፣ በቅድ ደረጃ ይዘናል። ገና ግን ዴቨሎፕ አድርገነው ኢንዶርስ አላደረግነውም። ምናልባት አንድ ሌላ ገቢ ማሰባሰቢያ ፕሮግራም እናደረጋለን። እሱን ካደረግን በኋላ በቀጥታ የኮሚቴው ስራ ዘመን እንዲያልቅ እንፈልጋለን። ምክንያቱም ይሄ መጀመሪያ ነው። ይሄንን እንደ እርሾ አድርጎ ህብረተሰቡ ተሳትፎን አጠንክሮ እንደገና የተሻለ ልምድም የተሻለ እውቀትም ፍላጎቱም ያላቸው ሰዎች ደግሞ በቦታው ላይ ተተክተው በሌላ አዲስ ኢነርሻ እና በአዲስ ጉልበት እንዲቀጥሉትን ስለምንፈልግ ከመጀመሪያው ስብሰባ ኮሚቴው አባላት እንሰበሰብ ይሄንን ወስነናል። ስለዚህ አንድ የምናደርገውን ነገር ይሄንን ፕሮጀክት እንቋጭና በሚቀጥለው አራትና አምስት ወር ውስጥ ሌላ የተነጋገርንበትን ማለት ሌላ ፕሮጀክት እንነጋገርና እንደዚሁ እናሳውቃለን። አዎ አለ ግን ቁርጥ ተብሎ ይሄን ነው የምናደርገው አላልንም። ምክንያቱም ብዙ ኤክስተርናል ፋክተሮች አሉ። በዓለም ላይ አሁን በኮቪድ የተፈጠረው አንዳንድ ነገር ለማድረግ የሚገድብ ነገር ስላለ ከሁኔታው ጋር ነው የምንወስነው፣ ተባብለን ነው የተለያየ ነው። ከዛ እንግዲህ ሁሉም ሰው እንዲረዳ የምንፈልገው ይሄ ፕሮጀክት ራሱ የአባይም ግድብ ፕሮጀክት ራሱ ገና ለእስከ ሁለት ሺ አስራ አምስት የሚቀጥል ስለሆነ ኢትዮጵያኖችን ጉልበትም እውቀትም ገንዘብም መፈለጉ በተከታታይ የሚቀጥል ግድብ ስለሆነ በቀጣይነት መቀጠል አለበት እንላለም። ከዛም ባሻገር በአዲስ አይነት ሁኔታ የኢትዮጵያ ሀገረ ግንባታ የተጀመረበት ጊዜ ስለሆነ ኢትዮጵያ ልጆቿን በተለያየ ዘርፍ የምትፈልግ ስለሆነ በውጭ የምንገኝ ኢትዮጵያኖች ጠንክረን ወደፊት ይሄንን ሂደት እናስቀጥላለን የሚል ግምት አለኝ። አመሰግናለሁ። አቶ አዳሞ ያ አሁን አቶ አያሌው እንዳነሱት የህዳሴ ግድብ በተያያዘለት እቅድ ከተከወነ ምናልባት ሶስት አመት በኋላ ሊከናወን ሊያበቃ ይችላል። ከዛም ባሻገር እንደዚሁ በአባይ ላይ የተለያዩ ፕሮጀክቶች ይነደፋሉ። ሌላም እንደዚሁ የአገር ግንባታ ፕሮጀክቶች ይኖራሉ። ይህንን በግምት ውስጥ አስገብቶ አሁን ልተያያዛችሁት የግብረ ኃይሉ እንቅስቃሴ አውስትራሊያ ውስጥ ና ኒውዚላንድ ካሉ ኢትዮጵያውያን ና ትውልደ ኢትዮጵያውያን ምን አይነት ማህበረሰባዊ ተሳትፎ ነው የምትሹት? ከመስከረም አስራ ሶስቱ የቦንድና ስጦታ ውጪ አሁን አቶ አያሌው እንዳለው በተለይ ከፊታችን ያሉ ለምሳሌ ዲሴምበር ውስጥ የሚካሄዱ የተለያየ እግር ኳስ እና የተለያየ ቶርናመንት ዝግጅትም አለ። ያንንም በመጠቀም እኛም ብቻ ሳንሆን እስቴቶቹ በየራሳቸው በሚያዘጋጁት ላይ ይህንኑ ገንዘቡን የማሰባሰቡን ጉዳይ የሚቀጥሉበት ይሆናል እና እና አንደኛ ነገር የተለያዩ ኔትወርኮች አሉ። ማለትም የተለያየ ስብስብ በየቦታው ስላለ ይሄ ለህብረተሰቡ በደንብ እንዲደርስ ማድረግ እንደተባለው ገና ፕሮጀክቱ ሶስት ዓመት የሚቀረው ጉዳይ ነው። እንደገና ከፋይናንስም አንጻር በቅርብ እንደምንሰማው ከተለያየ ለምሳሌ ማዕቀብም አንለውም፣ ግን የተለያየ የገንዘብም የመያዝ ችግርም ስላለ ለምሳሌ ከአሜሪካ አካባቢ ህብረተሰቡ ይሄን ሁሉ ተረድቶ ኢትዮጵያን የመርዳት ታሪካዊ አጋጣሚ አሁን እንደሆነ ህብረተሰቡን ማስተዋወቅ ነው። የበለጠ ሰዎች እውቀቱ እንዲኖራቸው የሚደረገው እንቅስቃሴ ቀጣይነት እንደሆነ ደግመን ደጋግመን በተለያዩ መስመሮች እንዲያውቁት ማድረግ እና ኢንፎርሜሽኑን ማሰራጨት፣ ከዛ በየቦታው የተቋቋሙ ደግሞ የተለያዩ ስብስቦች በዚህ በኩል ጠንክረው እንዲሰሩ የማበረታታት እና አቶ አያሌው እንዳለው እኛ ስራችንን ካጠናቀቅም በኋላ ደግሞ ሌላ ቀጣይ ጠንካራ ኮሚቴ ተቋቁሞ ይሄንኑ ተግባር እንዲፈጽም እዚህ ብቻ አይደለም፣ በተለያየ ሀገር ያሉትንም ይሄ ነገር ያልደረሳቸውን ኢንፎርሜሽኑ እንዲደርስ ማበረታታትና እንዲሳተፉ ማድረግ ነው። የምንጠብቀው እንግዲህ ይህንን ነው። የሁሉም ኢትዮጵያዊ ኃላፊነት ነው። የተወሰነው በራስ አነሳሽነት እዚህ ውስጥ ገብተናል፣ የሆነ ሰው አንድ ነገር ማድረግ ስላለበት ነው። ግን ኃላፊነቱ የሁሉም ኢትዮጵያዊ ነው። በዚያን ዕለት እከሌ ከከሌ ሳይባል ሁሉም በቀናነትና ኢትዮጵያዊነት መንፈስ ተገኝቶ መሳተፍ እንዳለበትና ይህንንም ግብዣችንን በአክብሮት ከማቅረብ ውጭ በእኛ ብቻ የሚሆን ነገር አይደለም እና ሁሉም ኢትዮጵያዊ በዚህ ነገር ላይ እንዲሳተፍ በዚህ አጋጣሚ ጥሪያችን እናቀርባለን። አቶ አያሌው ሁንዴሳ፣ በአውስትራሊያ የኢትዮጵያውያን ህዳሴ ግድብ የገቢ ማሰባሰቢያ ግብረ ኃይል ሰብሳቢ። አቶ አዳሙ ተፈራ፣ በአውስትራሊያ የኢትዮጵያውያን ህዳሴ ግድብ የገቢ ማሰባሰቢያ ግብረ ኃይል ጸሐፊ። ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። ከማህበረሰብ ለማህበረሰብ